ኦ ድንግል አኮ በተላዮ ዘድቂ ከማዋል ደብራውያን እለያ ገዝፋ ክሳዶ። ድንግል ሆይ አንገታቸውን እንደሚያወፍሩ እንደ ዕብራውያን ልጆች በዋዛ በፈዛዛ በቧልት በጨዋታ ያደግሽ አይደለም። የዕብራውያን ሴቶች ልጆች እስክስታ ሲወርዱ አንገታቸውን ያወፍሩ ነበርና። አላ በቅድስና ወበንጽ ውስተ ቤተ መቅደስ ነበርኪ በቅድስና በንጽህና በቤተ መቅደስ ጸንተሽ ኖርሽ እንጂ ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለም። አንድም የተመገብሽው ህብስት ምድራዊ አይደለም አላ ህብስተ ሰማያዊም ሰማየ ሰማያት ዘበሰለ ሰማያዊ ህብስትን ተመገብሽ እንጂ አንድም የተመገብሽው ህብስት ሰማያዊ ነው እንጂ። ኦ ድንግል አኮ ስቴ ምድራዊ ዘሰተይኪ ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለም። አንድም የጠጣሽው መጠጥ ምድራዊ አይደለም። አላ ስቴ ሰማያዊም ሰማይ ሰማያ ዘተቀድሃ ሰማያዊ መጠጥ እንጠጣሽ እንጂ አንድም የጠጣሹ መጠጥ ሰማያዊ መጠጥ ነው እንጂ ዘተቀድሃ ዘበሰለ አለ አሁን በሰማይ እንጀራ ጋጋሪ ወይን አሳላፊ ኖሮ አይደለም በግብር አምላካዊ የተገኘ ከሰማይ የወረደ ሲል ነው እንጂ እመቤታችን የብጻት ልጅ ናት። ሦስት ዓመት ሲሆናት ሆዷ ሰው ሳይወድ አፏ እህል ሳይለምድ ብለው እናት አባቷ ወስደው ለቤተ እግዚአብሔር ሰጧት። ሊቀ ካህናቱ ዘካርያስ ይባላል። ካህናቱን ሰብስቦ የምግቧን ነገር ሲማከር መልአኩ ቅዱስ ፋኑኤል ህብስት ሰማያዊ፣ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ፣ ዛሬስ ሀብቴን ማዕረጌን! በሰው መካከል ሊገልጥልኝ ነው ብሎ ሊቀበል ቢነሳ መልአኩ ወደ ላይ ሰቀቀበት። ካህናቱ ሊቀበሉ ተነሱ ወደ ላይ ይዞ ሰቀቀባቸው። ሃና እያቄምም ሊቀበሉ ቀረቡ ወደ ላይ ሰቀቀባቸው። ሃና ምናልባት ለዚች ብላቴና የወረደ መንፈስ ቅዱስ እንደሆነ እስኪ ትተሻ ጥቂት እልፍ በይ አላት። ትታት እልፍ ስትል ድንኩል ድንኩል እያለች እናቷን ስትከተል መልአኩ አቅፎ አንድ ክንፉን አጎን አጥፎ አንድ ክንፉን ጋርዶ በቆመ ብእሲ አድርጎ መግቧት አርጓል። የምግቧ ነገር እስከተያዘልን ከሰው ጋር ምን ያጋፋታል? ኑሮዋ ከቤተ መቅደስ ይሁን ብለው ከቤተ መቅደስ አግብተው ትተዋት ሄደዋል። መላእክት ከበው በዙሪያዋ ተኮልኩለው ዐሥራ ሁለት ዓመት በቤተ መቅደስ አጫውተዋታልና እንዲህ አለ። ኦ ድንግል አኮ ዘታምሪ ርሳተ ከማንስ ለምቅድሜኪ ወምድሬኪ ድንግል ሆይ ካንቺ አስቀድመው እንደ ነበሩ ካንቺም በኋላ እንደሚነሱ ሴቶች ርሳት ኃጢአትን ዘራ ወራዙትን የምታውቂ አይደለም፣ አላ በቅድስና ወበንጽ ስርጉት አንቲ። በንጽህና በቅድስና ኖርሽ እንጂ አንድም፣ ንጽህናን ቅድስናን ጌጥ ሽልማት አደረግሽ እንጂ። ኦ ድንግል አኮ ወራዙት ስፉጣን ዘናዘዙኪ። ድንግል ሆይ ገሉን ጠጠሩን ወርቅ ብር አስመስለው በጨርቅ እየሰፉ ሴቶችን የሚያታልሉ የሚሸነግሉ ወራዙት ያታለሉሽ አይደለም አላ። መላእክተ ሰማይ አወጹኪ፣ መላእክት ሊቃነ መላእክት አረጋጉሽ አጫወቱሽ እንጂ። በከመ ተብህለ ካህናት ወሊቃነ ካህናት ወደሱኪ፣ ካህናት ሊቃነ ካህናት አመሰገኑሽ እንጂ ይህስ እንደ ምንድን ነው ቢሉ፣ መላእክት እመቤታችንን በቤተ መቅደስ ውድስት አንቲ ስብይት አንቲ ብጽይት አንቲ እያሉ ሲያመሰግኑ አይሁድ ሰምተው ለምቀኝነት አያርፉምና፣ ዛሬስ የሐና የኢያቄም ልጅ ቤተ መቅደሳችንን ድምፅ ታሰማበታለ ምታት ታሳይበታለች ሆነ ብለው በጠላትነት ተነስተው ኑ በእሳት አቃጥለን እንግደላት ብለው ተሰብስበው ሄዱ። ቅጽረ ቤተ ክርስቲያኑ እሳት ሆኖ መላይት ባሕፀ እሳት በኩናተ እሳት እየነደፉ የማያስቀርቧቸው ሆነ። በሀገራቸው መጥቁል የተባለ ጠንቋይ ምትሃተኛ ነበር። ሄደው የማንችላት እንዲህ ያለች ጠላት ተነስታብናለችና እሷን አጥፋልን ብለው ብዙ ከብት፣ ብዙ ልብስ፣ ብዙ እህል፣ ብዙ ወርቅ ሰጡት። እሱም አጠፋታለሁ ብሎ በቀጠረበት ቀን ወርቁ ብሩ ጠጠር ሆነ፣ ልብሱ ብዕል ቀዶ! እህሉ ነቀዝ በልቶ ከብቱን ተኸርፈጅቶ አደረ። ወይኔ ያና የእያቄም ልጅ ሳልቀድማት ቀደመችኝ ብሎ ከበረሃ ሄዶ እጁን ቢያጨበጭም 373 አጋንን ተሰብስበው ምን እንታዘዝህ አሉት። እንዲህ ያለ ጠላት አለች እሷን እንድታጠፉልኝ ብዬ ነው አላቸው። ወዳጃችን፣ አንተማ ስትለን ምን የሚሳነን ነገር አለ? ለእመት ብለነ አውርዱ ሰማይ ናወር ለከ ወለእመት ብለነ ጠብልሉ ምድረ ንጠበል ለከ ሰማዩን ምድር ምድሩን ሰማይ አድርጉልኝ ብትለን ምን ይሳንናል። ወለእግዚአብሔርኒ ንእዝዞ ከመገብ እግዚአብሔርን እንደ ባሪያ እንደ ደንገጥር እናዘዋለን ብለው መንገድ ጀመሩ። እመቤታችን ቤታችን በጸጋ አውቃ ሕርም ሰድቅኤል የሚባል ሕቡዕ ስም አለ ያንን ብትደግምባቸው መልአኩ ወርዶ አጥፍቷቸዋል፣ እሱንም ወደ ገሃነም አውርዶታልና እንዲህ አለ ኦ ድንግል አኮ ለዮሴፍ ዘተፍርኪ ለተቃርቦ ድንግል ሆይ ለዮሴፍ ለተቃርቦ ብእሲ ወብእሲት የታጨሽ አይደለም። አንድም ለዮሴፍ የታጨሽው ለተቃርቦ ብእሲ ወብእሲት አይደለም። አላ ከመይቀብኪ ንጹሃ ንጹህ ሆኖ በንጽህና ሊታዘዝ ሊላላክሽ ሊጠብቅሽ ነው እንጂ እስመ ከማው ኮነ ንጽህና ክፍል ሆኗአልና። አንድም ንጽህና ክፍልሽ ሆኗአልና ይህስ እንደ ምንድን ነው ቢሉ ከናት ከአባቷ ቤ 3 ዓመት ከቤተ መቅደስ 12 ዓመት በአጠቃላይ 15 ዓመት ሲሆናት አይሁድ በምቀኝነት ይች ብላቴና ለአቅመ ሄዋን ደረሰች፣ እሷን እዚህ ያለ ጎልማሳ አስቀምጠን ቤተ መቅደሳችንን ታረክስብናለችና ትውጣልን፣ እንዲያውም ጠርጥረናታል አሉ። ጠይቀህ ያለችውን አድርግላት ብለው ዘካርያስን ላኩት። ዘካርያስም ሄዶ ኦለተ እስራኤል እፎ ትፈቅድ ትንበሪ እንደምን ሆነች ልትኖሪ ትወጃለሽ አላ። እመቤታችንም ፈጻሚ ተፈቃድ ትሑት ናትና ከእግዚአብሔር በታች ያለኸኝ አባት አንተነ፣ ወደ እግዚአብሔር አመልክትልኝ አለችው። ወደ እግዚአብሔር ቢያመለክት እግዚአብሔር ስራውን ያለ ምክንያት አይሰራውምና ከነገደ ይሁዳ ሚስት የሞተችበትን በትር ሰብስበህ በቀዳማይ ሰዓተ ሌሊት ይዘ ገብተህ ስትጸልይበት ደር እኔ በዚያ ላይ ምልክት አሳይሃለሁ ለዚያ ሰው ስጣት አለው። ቢሰበስብ ሺ ዘጠኝ መቶ ሰማንያ አምስት በትር ሆነ። ያንን ሰብስቦ በቀዳማይ ሰዓተ ሌሊት ይዞ ገብቶ ሲጸልይበት ቢያድር በዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት ተቀበለ ማርያም ፍርትከ የሚል ተጽፎ ተገኝቷል። ርግብም በራሱ ላይ ወርዳ ተቀምጣበታለች። በጣም ቢጥሉ ለሱ ወጥቷል። እንደ ሶስት ምስክር ልማ በስሉስ ጥፋ በስሉስ እንዲሉ በዚያም በዚህም ቢሉ ለአንተ ደረሰች። ሱባኤ ገብተን የሰጠንህን ሱባኤ ገብተን እስክንቀበል ድረስ ይዝሃት ሂድ፣ ጠብቃት አሉት። አይሆንም አላቸው። እኛማ ምን ቸገረን። ናዳም አቢ አይሁድ ባላወቁት ኃጢአት እንደ ቀሰፋቸው ይቀስፉ የለም አሉት። ይህን ጊዜ ተቀብሎ ይዟት ሄዷል። ዮሴፍ እመቤታችንን ከተቀበለ ወዲህ ወደ ግብረ ዓለም ወደ ዓለማዊ ሕይወት አልተመለሰምና ንጽሕና ክፍሉ ነውና አለ ወሶበር የንጽህና ኪለልዩ እግዚአብሔር አ እግዚአብሔር አብ ንጽሕናሽን ቅድስናሽን ባየ ጊዜ ፈነወ አቤኪ መልአኮ ብርሃናዌ ዘስሙ ገብርኤል መልአኩ ቅዱስ ገብርኤልን ልኮ ወደ አንቺ ሰደደ። መልአከ ጽልመታለና ብርሃናዌ አለ። ተርታ መልአካለና ዘስሙ ገብርኤል አለ። ገብርኤል ማለት አምላከ ሰብ እግዚእ ወገብር ማለት ነው። ጌታ መላእክትን ማእምራን ለባውያን ሕያዋን አድርጎ ፈጥሮ በጨለማ ተሰወራቸው። ስለምን ቢሉ ተመራምረው ይወቁ ብሎ፣ እነሱም መኑ ፈጠረን ማይቴ መጻይነ ለሊነኑ በበርእስነ ተፈጠርነ ወሚመ እምካል፣ ማን ፈጠረን ከወዴት ተገኘን ሲባባሉ ዲያብሎስ ከሁሉ አልቆ ሊቀ መላእክት ቅሩበ በእግዚአብሔር አሃዝ የመንጦላይት አድርጎ ፈጥሮት ነበርና ወደ ላይ ቢመለከት ድምፅ አጣ። ወደ ታች ቢያይ መላእክት እንዲህ ሲባባሉ ሰማ። እንደው ዝም ብዬ አምላክነቴን ለሌላ አሳልፌ ሰጣለሁ ብሎ እኔ የፈጠርኳችሁ ልበል ብሎ አሰበ። አስቦም አልቀረ። ፈጣሪያችሁ እኔ ነኝ አላቸው መላእክትም ማእምራ ለባውያን አድርጎ ፈጥሯቸዋልና በማይረግማ ቢሆን እኛስ የበታቾቻችን ምን ነው መፍጠር በቻል ነበር እንዴትን የፈጠርኳችሁ ይለናል ብለው ፈጥራ አሳየን አሉት። እፈጥራለሁ ብሎ እጁን ከእሳት ቢያስገባ ፈጀው ዋይ አለ ጌታ በህቡ ፈውሶታል። አፋዊ አምላክ ቢሆን ነው እንጂ ውሳጣዊ አምላክ ቢሆንማ ምን ስታደርግ ነው ባለይ ነበር ብሎ አሰበ ይህን ያሰበበት ልቡናው ተሰማው። በዚህን ጊዜ መላእክት ከሶስት ተከፍለዋል። እኩሌቶቹ ነው ብለዋል። እኩሌቶቹ ሀለወተ እግዚአብሔርን አላወቁም። እኩሌቶቹ ይሆን አይሆን ብለዋል። እኩሌቶቹ ዋሂድ ኦሙ መልአከ ሰላም ገብርኤል እንዲል ንቁ በበህላዌነ እስከንረክቦ ለአምላክነ ብሎ አምላካችን እግዚአብሔርን እስክናገኘው ድረስ ባለንበት ጸንተን ንቁም ብሎ ጸጥ ባደረጋቸው ጊዜ ሁር አብስራ ለወለተ ኢያቄም ብሎት ነበርና ያ እንደደረሰ እንደተፈጸመ ለ። ጠየቅ ነው ነው ያሉትን በጨለማ ጠቅሎ እንደ እንቧይ አንከብሎ እንጦርጦስ አውርዷቸዋል። አለወተ እግዚአብሔርን ያልመረመሩትን በአየር በትኗቸዋል። ይሆን አይሆን ብለው የተጠራጠሩትን በዚህ ዓለም በትኗቸዋል። ወይ ቤለኪ መልአኩም መጥቶ እንዲህ አለሽ መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ ያድርብሻል ዋይ አይለልዑል ወልድም ከሶስቱ ግብራት ይከለክልሻል። ውጡ ሰንጹም እነ ሰለስቱ ግብራት ዘውእቶሙ ዘር ወሩቃቤ ወሰስል ወተድንግልና ድንግልና እለ ስሩአን በእጓለ ምያ ወእሙራን ቦሙ እንዲ አንድም መንፈስ ቅዱስ ይመጽል አይሌኬ መንፈስ ቅዱስ ቢያድርብሽ ዋይለልዑል ይጼልለኬ ኃይለሉል ወልድ ስጋሽን ቢወሃድ አንድም ኃይለሉል መንፈስ ቅዱስ ቢያድርብሽ መጻ ቤኪ ቃል እንዘይትፈለጥ መዝናቦ አካላዊ ቃል ከአባቱ እሪና ሳይለይ ጸነስኪዮን እንዘይትጋባ ከምልአቱ ከርቀቱ ከባህሪው ሳይወሰን ታኩረ ውስተማይ ጸንኪ ከስጋይ ስጋ ከነፍስሽ ነፍስ ነስቶ በማህፀንሽ ተወሰነ እንዘ እያጽጽ በላዕሉ በሶስትነቱ ርባኤ ወይቱ የሰክ በታሕቱ በአንድነቱ ምንታዌ ሳይኖርበት አንድም እንዘ እያጽጽ በላዕሉ ስጋ ለቃል ምልአተ አካል ምልአተ ክብር ሳይሆነው ወይቱ የሰክ በታሕቱ ቃል ለሥጋ ሕፀፀ አካል ሕፀፀ ክብር ሳይሆነው አደረ ውስተ ከርስኪ እሳተ መለኮት ዛልቦቱ ጥያቄ ወይ መጠን ልክ መጠን የሌለው የማይመረመር እሳተ መለኮት በማሕፀንሽ ተወሰነ። የጽንሷን ነገር ከዚህ ይናገሩታል። እመቤታችን በዮሴፍ ቤት ሳለች ከእለታት በአንድ ቀን ምንስ ቢሆን ሴት አይደለሁም ብላ በአጭር ታጥቃ ገንቦዋን ይዛ ውኃ ልትቀዳ ወደ ምንጭ ወረደች። ይበልጥ ወመጣጥሙ ከልብ ወሰደዳሁ ውእቶን አንስት ይላል። የተጠማ ውሻ መጣ። ሴቶች ደብድበው አባረው ሰደዱት። ምን ነው አታጠጡትም? እሱስ የእግዚአብሔር ፍጡር አይደለም? አያሳዝናችሁም? አለቻቸው። አንቺ ስራ ፈቲቱ አጠጪ፣ እኛስ ለባሎቻችን ለልጆቻችን፣ እናስባለን እንቸኩላለን። በዚያውስ ላይ እንዲህ አይነቱን ንርራህ ከወዴት የታገኘሽው? አምላክ ይወለዳል የተባለው ከአንቺ ይሆን ብለው ዘበቱባት። በዚያን ወራት ማርያም ከምትባል አምላክ ወልደ አምላክ ይወለዳል እየተባለ ትንቢት ይነገር ነበርና፣ እመቤታችንም የወርቅ ጫማ ነበራት። ዕቃዋን እንዳያረግስባት በወርቅ ጫማዋ ቀርታ አጠጥተዋለች። እርርተ ልብ ያሰኛት አንዱ ይህ ነው። አጠጥታው ስትሄድ መልአኩ በአምሳል አረጋዊ በመንገድ ቆይቶ ስለ ትሕትና፣ ትጸንሲ ትወልድ አላት። እመቤታችንም ቀድሞና እናት አባቴን ያሳተ እኩይ ሰይጣን ደግሞ ዛሬ እኔንም ሊያስተይ ነው ብላ መልስ ሳትመልስለት ዝም ብላ ትሄዳለች። ከቤቷ ደርሳ ገንቧዋን አኖራ ተቀምጣ ሳለ መልአኩ ለሁለተኛ ጊዜ ተጸንሲ ትወልዲ አላት። ይህ ነገር ደጋገመኝ፣ ደግ ነገር ሳይሆን አይቀርም፣ ከቤተ እግዚአብሔር ሄጄ ልረዳው ብላ ከቤተ እግዚአብሔር ሄዳ በወርቅ ወንበር ተቀምጣ ወንዘ ትፈትል ወርቀ ወሜላተ አስተርዐያ ገብርኤል ግብተ ይላል። ወርቁን ከሃርሃሩን ከወርቅ እያዋሃደች እያስማማች ስትፈትል መልአኩ ለሶስተኛ ጊዜ ትጸንሲ ትወልዲ አላት። እማይቴ ረከብከ ዘከመዝ ብስራተ፣ ዘንበለ ዘር እምድር እትወተ ወዘንበለ ምት እምድንግል ጽንሰተ ምድር ያለ ዘር ታበቅል ዘንድ ሴት ያለ ወንድ ትጸንስ ዘንድ እንደምን አድርጎ ይሆናል? እንዲህ ያለውን ነገር ከወዴት አገኘው? አለችው። ቅዱስ ገብርኤልም ያንቺማ ጽንስ መቼ እንደሌሎች ሴቶች ነዋ? መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ ያድርብሻል። ወኃይለ ልዑል ጤለለኪ ኃይለሉል ወልድ ከሶስቱ ግብራት ይከለክልሻል አላት። አንድም ኃይለሉል መንፈስ ቅዱስ ቢያድርብሽ ካንቺ የሚወለደው ቅዱስ ቅዱስ ቅዱስ ተብለው ከሚመሰገኑ ከሶስቱ ቅዱስ አንዱ ቅዱስ ነው። ወናሁ ኤልሳቤጥ እኒንተ ማዝማድኪ ይእቲኒ ጸንሰት ወረከበት ወልደ በልህቃቲሃ ወበርሳቲሃ ከዘመዶችሽ ወገን የምትሆን ኤልሳቤጥ ስንኳ በስተርጅናዋ ላይ ጸነሰች ልጅም አገኘች። ወናሁ ሳድስ ዝንቱ ወር ለእንተ ይብልዋ መካን መካን የሚሏት ኤልሳቤጥ እነሆ ከጸነሰ ስድስት ወር ሆኗታል። እስመ አልቦ ነገር ዘይሳኖ ለእግዚአብሔር ሙቀት ልምላሜ ከተለየ በኋላ ልጅ እንዲወልዱ ማድረግ ለእግዚአብሔር አይሳነውምና አንድም በሕቱም ድንግልና ጸንሶ በሕቱም ድንግልና እንዲወልዱ ማድረግ ለእግዚአብሔር አይሳነውምና አላት። ነ አመተ እግዚአብሔር ይኩነኒ በከመት ቤለኒ ይሳነው አለማ ብል ክህደት ይሆንብኝ የለም ብላ እነሆ የእግዚአብሔር ገረዱ በፊቱ አለው እንደ ቃል ይሁንልኝ እንዳልክ ይደረግልኝ አለችው። ይህንን ቃልዋን ምክንያት አድርጎ ዋሕድ ቃል እግዚአብሔር በግብረ መንፈስ ቅዱስ ያን ጊዜ በማሕፀኗ ተቀረጸ። ኢርቱ እንካን አስተማስሎ በእሳት ምድራዊ ይህ ጉባኤ ነው። ይቆየን።